እትጎለማ ነገር ይህ የአሜሪካ ድምፅ ነው።

የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ነሐሴ 3 2016 ዓ.ም ስርጭታችን ጀመረ። ¶¶

የትግራይ ክልል ጊዜያዊ ፕሬዝደንት አቶ ጌታቸው ረዳ ፓርቲያቸው ህወሓት ሊያደርገው ባቀደው ጠቅላላ ጉባኤ ላይ እንደማይሳተፉ ገልጸዋል። የህወሓት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድን የሚሉት አላቸው። ጉባኤው መካሄድ አለበት የምንልበት ምክንያት የህወሓት አመራር መስተካከል ስላለበት ነው። የህዝባችን ስቃይ መቆም አለበት

የህዝባችን ጥቅም እንዲረጋገጥ የፓርቲው አመራር መስተካከል ይኖርበታል። ይህ በእንዲህ ያለ የኢትዮጵያ ምርጫ ቦርድ ህወሓትን በልዩ ሁኔታ መመዝገቡ አመሻሹን ተሰምቷል። ዝርዝር ጉዳይ በምሽቱ ስርጭታችን ተካተዋል።

ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን ይዘናል። አብታሙ ስዩም ሳስተናግዳችሁ አመሻለሁ። ብርሃን ኃይሉ ደግሞ የምስልና የድምፅ ቅንብሩን ትከውንልናለች። ዋና አዘጋጃችን ጽዮን ግርማናት፣ የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባዮ ገበያው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። ደረጀ ደስታ ይጠብቃችኋል።

በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ምርጫ ቦርድ ህወሓትን በልዩ ሁኔታ መዘገበው።

የኢትዮጵያ ብሔራዊ ምርጫ ቦርድ ለህዝባዊ ወያኔ ሀርነት ትግራይ ህወሓት የህጋዊ ሰውነት ማረጋገጫ በልዩ ሁኔታ መስጠቱን ዛሬ ባወጣው መግለጫ አስታውቋል። ህወሓት ዳግም ህጋዊ ሰውነቱ እንዲመለስለት በተለያዩ ጊዜያት በተደጋጋሚ ያቀረበውን ጥያቄ ያስታወሰው ቦርዱ በቀድሞ አዋጅ ቁጥር 1162 ዝባር 2011 ዓ.ም ም ሆነ በተሻሻለው አዋጅ ቁጥር 1332 ዝባር 2016 መሰረት በአመጻ ተግባር ላይ ተሰማርቶ

ህጋዊ ሰውነቱ ለተሰረዘ ፓርቲ የቀድሞ ህልውናውን መልሶ የሚሰጥ ድንጋጌ አለመኖሩን ጠቅሶ ቦርዱ በድጋሚ የቀረበለትን የፓርቲው ህጋዊ ሰውነት ወደ ወደነበረበት እንዲመለስ የሚለውን ጥያቄ እንዳልተቀበለው ገልጸዋል።

ሆኖም በተሻሻለው አዋጅ ኃይልን መሰረት ባደረገ የአመፃ ተግባር ላይ የተሳተፈ የፖለቲካ ቡድን ይህን ተግባሩን ማቆሙንና ህገ መንግስታዊ ዲሞክራሲያዊ ስርዓትን አክብሮ ለመንቀሳቀስ መስማማቱን በሚመለከተው የመንግስት አካል ከተረጋገጠ

በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ እንደሚችል መደንገጉን ጠቅሷል። በዚህ መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ ህወሓት የአመጻ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱን በመግለጽ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ መስጠቱን እንዲሁም ህወሓት ለምዝገባ የሚያስፈልጉ የፓርቲ ሰነዶችን ማቅረቡን መግለጫው አስታውሷል።

በዚህም ህወሓት በልዩ ሁኔታ የህጋዊ ሰውነት ማረጋገጫ እንዲሰጠው መወሰኑን ቦርዱ በመግለጫው አስታውቋል። በዛሬው ዕለት በልዩ ሁኔታ የተመዘገበው ህወሓት በስድስት ወራት ውስጥ ጉባኤ እንዲያካሄድና የመተዳደሪያ ደንቡን እንዲያጸድቅ አመራሮቹንም እንዲመርጥ ቦርዱ መወሰኑን ገልጾ የቅድመ ጉባኤ ዝግጅቱን ቦርዱ ለመከታተል እንዲችል ፓርቲው ጠቅላላ ጉባኤውን ከማካሄዱ ከ21

ከ21 ቀናት በፊት ቀኑን አስቀድሞ እንደሚያሳውቀው የብሔራዊ ምርጫ ቦርድ አሳስቧል። የፓርቲው ጠቅላላ ጉባኤ ከተካሄደ በኋላም ለአንድ ዓመት ከስድስት ወራት ሰላማዊ እንቅስቃሴ እያደረገ ስለመሆኑ ክትትል ለማድረግ መወሰኑን ቦርዱ በመግለጫው አመልክቷል።

የኢትዮጵያና የሶማሊያ የውጭ ጉዳይ ሚኒስትሮች ሁለተኛ ዙር ውይይት ሊያደርጉ ነው። ኢትዮጵያ ከሶማሌላንድ ጋር የፈረመችው የባህር በር አጠቃቀም ስምምነት የፈጠረውን አለመግባባት በተመለከተ የኢትዮጵያና የሶማሊያ የውጭ ጉዳይ ሚኒስትሮች በሚቀጥለው ሳምንት አንካራ ላይ ተገናኝተው ለሁለተኛው ዙር እንደሚወያዩ የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ዛሬ አርብ አስታውቀዋል። ከሮይተርስ የደረሰንን አጭር ዘገባ እንግዶ ወልዴ ያሰማናል።

ባለፈው ታህሳስ 22 ቀን 2016 ዓ ም ወይም በያዝነው የፈረንጆች ዓመት በመጀመሪያው ቀን ኢትዮጵያ 20 ኪሎ ሜትር የሚደርስ የባህር ዳርቻ ከሶማሌላንድ በሊዝ ለመያዝ ስምምነት መፈራረሟ ሶማሌላንድን እንደ ራሷ ግዛት ከምትቆጥራት ሶማሊያ ጋር ቅራኔ ውስጥ ከቷታል። ኢትዮጵያ ይህን ችሮታ ለመመለስ ከሶማሊያ ተገንጥላ ራሷን ለምታስተዳድረው ሶማሌላንድ ነጻ ሀገር ስለመሆኗ እውቅና ለመስጠት ተስማምታ ነበር ተብሏል።

ሞቃዲሹ ስምምነቱ ሕገወጥ ነው በማለት በሀገሪቱ ይገኙ የነበሩትን የኢትዮጵያ አምባሳደር እንዲወጡ አድርጋለች። በዛች ሀገር ከእስላማዊ አማጺያን ጋር ለሚደረገው ፍልሚያ እገዛ በማድረግ ላይ ያሉትን የኢትዮጵያ ወታደሮችንም ለማስወጣት ዘታለች። የሶማሊያና የኢትዮጵያ የውጭ ጉዳይ ሚኒስትሮች በፊዳን አስተናጋጅነት ባለፈው ወር አንካራ ላይ ለመጀመሪያው ዙር ውይይት ተገናኝተው ነበር።

ባለፈው ቅዳሜ አዲስ አበባ ላይ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው የነበሩት የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ሁለተኛው ዙር ውይይት በመጪው ሳምንት እንደሚካሄድ ዛሬ ኢስታንቡል ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። ከጠቅላይ ሚኒስትር አብይ አህመድ ጋራ በዝርዝር ጉዳዮች ላይ እንደተነጋገሩ የገለጹት ፊዳን ኢትዮጵያ የሶማሊያን የድንበር እና የፖለቲካ ሉዓላዊነት እስካከበረች ድረስ

በሶማሊያ በኩል የባህር በር ተጠቃሚ ትሆናለች። ይህም በኢትዮጵያና በሶማሊያ መካከል ያለውን ውጥረት መፍትሄ ይሰጣል ብለዋል። ቱርክ የሶማሊያ መንግስት የቅርብ አጋር ሆናለች። ትምህርት ቤቶችን፣ ሆስፒታሎችን፣ ወታደራዊ ሰፈሮችን እና ሌሎችንም መሠረተ ልማቶች ገንብታለች። ከሰባት ዓመታት በፊትም ሁለቱ ሀገራት የወታደራዊና የኢኮኖሚ ትብብሮችን ተፈራርመዋል። ከሮይተርስ ለተገኘው ዘገባ እንግዳ ሌነኝ ዋሽንግተን ዲሲ።

የሱዳን ልኡክ ከአሜሪካ ሸምጋዮች ጋር ስለ ተኩስ አቁም ለመነጋገር ሳውዲ ገብተዋል። የሱዳን የልኡካን ቡድን በሚቀጥለው ሳምንት ጄኔቭ በተዘጋጀው የተኩስ አቁም ንግግር ላይ መንግስት ስለሚሳተፍበት ሁኔታ ከአሜሪካ ሸምጋዮች ጋር ለመወያየት ሳውዲ አረቢያ ገብተዋል ሲሉ የሱዳን ባለስልጣናትና ዲፕሎማቶች ተናገሩ።

የሱዳን መንግስት እንደ ኤሮፓ አቆጣጠር ናሴ 14 ሊካሄድ በታቀደው ድርድር ከዩናይትድ ስቴትስ ጋር ለመወያየት በማዕድን ሚኒስቴር መሐመድ በሽር አቡናሞ የሚመራ የልኡካን ቡድን ለመላክ ወስኗል።

ሱዳንን ለመቆጣጠር የሚፎካከረው የፈጥኖ ደራሹ ጦርም የአሜሪካን ግብዣ በፍጥነት ተቀብሏል። ለሰራዊቱ ታማኝ የሆነው የውጭ ጉዳይ ሚኒስቴር ከድርድሩ በፊት ተጨማሪ ውይይት መደረግ አለበት ብለዋል። የሀገሪቱ ገዥና የጦር አዛዥ ጀኔራል አብዱልፈታህ ቡርሃን የመንግስታቸውን አቋም በመጥቀስ የትኛውም ሰላም ተነሳሽነት የሱዳንን መንግስት ማወቅ

መጋበዝና ማማከር አለበት ሲሉ ባለፈው ሐምሌ ወር መጨረሻ ተናግረዋል። ጄኔራሉ ይህችን አገር ከእያንዳንዱ ሴረኛና እያንዳንዱ አማጺ እስክናጸዳ ድረስ መሳሪያችንን አንጥልም ሲሉ ዝተዋል። የጄኔቫው ድርድር ከሳውዲ አረቢያ ጋር በጋራ እንደሚዘጋጅና የአፍሪካ ህብረት፣ ግብጽ፣ የተባበሩት አረብ ኤሚሬትስና የተባበሩት መንግስታት ድርጅት ታዛቢዎችን እንደሚያካትት ዋሽንግተን ተናግራለች። መቀመጫውን በጄኔቭ ያደረገው የተባበሩት መንግስታት ድርጅት ቃል አቀባይ

ሚስ አንድሪያ ቬሉቺ በበኩላቸው ተነሳሽነቱ የተባበሩት መንግስታት ድርጅት ተነሳሽነት ባይሆንም የሱዳንን ቀውስ ለመፍታት የሚረዱ ሁሉንም ውጥኖች ግን በደስታ እንቀበላለን ብለዋል። እንደ ኢሮፓ አቆጣጠር ከሚያዝያ

2023 ጀምሮ በብርሃን ኃይሎች እና በፈጥኖ ደራሽ ጦር አዛዥ መሐመድ አብዳን ዳጋለው መካከል ያለው ጦርነት በአስር ሺዎች የሚቆጠሩ ሰዎችን ገድሏል፣ ሚሊዮኖችን ነቅሏል፣ አስከፊ የሰብአዊ ቀውስና የረሃብ ማስጠንቀቂያዎችን አስከትሏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።

ሸምጋዮች የተኩስ አቁም ግፊት ሲያደርጉ የእስራኤል ወታደሮች በጋዛ አዲስ ጥቃት ሰነዘሩ። ዩናይትድ ስቴትስ ካታርና ግብጽ እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ እየገፋፏቸው ባለበት ወቅት የእስራኤል ወታደሮች ዛሬ አርብ በደቡባዊ ጋዛ ካንየኑስ ከተማ አዲስ ጥቃት ሰንዝረዋል።

የእስራኤል ወታደሮች ባለፈው ሐምሌ ጥቃት ከሰነዘሩበትና ከባድ ውድመት ከደረሰበት ምስራቃዊ ካንየኑስ ከተማ ሸሽተው ወዲህ ከመጡ ገና ሁለት ሳምንት ያልሞላቸውን ብዙዎቹም ተፈናቃይ ፍልስጤማውያን አሁን ያሉበትን ከተማ ለቀው እንዲወጡ ታዘዋል። እስራኤል ያሳለፈችው የትዕዛዝ ሌላ ትልቅ የፍልስጤማውያንን ፍልሰት አስከትሏል።

ትላንታሙስ በሺዎች የሚቆጠሩ ፍልስጤማውያን መሠረታዊ የሆኑና ትናንሽ የጋዝ ምድጃዎች፣ ፍራሾች፣ ድንኳኖች፣ ቦርሳዎችና ብርድ ልብሶችን የመሳሰሉትን መገልገያዎች በመያዝ ሸሽተዋል። የእስራኤልና የአሜሪካ ባለስልጣናት አዲስ የተሰየመው የሐማስ መሪና እንደ ኤሮፓ አቆጣጠር ኦክቶበር 7 በእስራኤል ላይ በተፈጸመው ጥቃት ቁልፍ ሰው የሆነው የያህያ ሲንዋር በካን ዮኒስ ስር ባሉ ዋሻዎች ውስጥ ተደብቆ ሊሆን ይችላል ብለው እንደሚያምኑ ተናግረዋል።

የእስራኤል ጦር ዛሬ አርብ ባወጣው መግለጫ ተዋጊ አውሮፕላኖች በካንዩኒስ ተዋጊዎችና የጦር መሳሪያዎች ማከማቻ ናቸው ያለዋቸውን ጨምሮ 30 የሐማስ ኢላማዎችን መምታታቸውን ገልጾ የምድር ወታደሮቹ ደግሞ ዋሻዎችና ሌሎች የሀማስ መሰረተ ልማቶችን አስሰዋል ብለዋል።

የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ትላንታም ውስጥ ተደራዳሪዎችን ወደ ኤሮፓ አቆጣጠር ነሐሴ 15 ወደ ካታር ዋና ከተማ ዶሃ ወይም ወደ ግብጽ መዲና ካይሮ እንደሚልክ አስታውቋል። በእስካሁኑ ድርድር ቁልፍ ሚና በነበራቸው በቀድሞ መሪ ሟቹ እስማኤል ሀንዬን ምትክ ሲንዋር እንደተተኩ ባለፈው ማክሰኞ ያስታወቀው ሐማስ ማንን እንደሚልክ አላሳወቀም። ይሁን እንጂ ቡድኑ ውስጥ እንደ ብርቱ ሰው የሚታዩትና በሐማስ ስትራቴጂም ውስጥ ቁልፍ ተሳትፎ እንዳላቸው የሚገመቱት

የሚያደርጉት የሲንዋር ወደ ከፍተኛ አመራር ማደግ በድርድሩ ላይ ተጽዕኖ ሊፈጥር ይችላል የሚል ስጋት አሳድረዋል።

የፊፋና የአፍሪካ ስፖርት መሪው ኢሳ ሀያቱ አረፉ። በአፍሪካ እግር ኳስ ታሪክ ትልቅ ስፍራ የነበራቸው የቀድሞ የፊፋ ጊዜያዊ ፕሬዚደንትና የረዥም ጊዜ የአፍሪካ እግር ኳስ መሪ ኢሳ ሀያቱ በሰባ ሰባት አመታቸው ፓሪስ ውስጥ ትላንታሙስ ከዚህ ዓለም በሞት ተለዩ። የወቅቱ የፊፋ ፕሬዚደንት ጂያኒ ኢፋንቶኒ በኢንስታግራም ገጻቸው ላይ የቀድሞ የካፍ ፕሬዝደንት የፊፋ ጊዜያዊ ፕሬዝደንትና የፊፋ ምክትል ፕሬዝደንት እንዲሁም የፊፋ ምክር ቤት አባል ኢሳ ሀያቱ በማለፋቸው

አዝናለው ብለዋል። የ2024 ኦሎምፒክ ጨዋታዎች የተካሄደባት ባለችው ፓሪስ ያረፉት ሀያቱ ለስፖርት ስለነበራቸው ፍቅር የገለጹት ፕሬዚደንቱ ስፖርት አፍቃሪ ህይወቱን ለስፖርት አሳልፈዋል። በፊፋ ስም ለቤተሰቦቹ፣ ለጓደኞቹ፣ ለቀድሞ ባልደረቦቹና ለሚያውቋቸው ሁሉ መጽናናትን እንመኛለን ብለዋል።

ሀያቱ እንደ ኤሮፓ አቆጣጠር በ2015 የሙስና ቀውስ ውስጥ ገብቶ ለነበረው ፊፋ ጊዜያዊ ፕሬዚዳንት በመሆን ያገለገሉ ሲሆን የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ የረዥም ጊዜ መሪ በመሆን እስከ 2017 ድረስ ለ29 ዓመታት መርተዋል። ሀያቱ የዓለም አቀፉ የኦሎምፒክ ኮሚቴ ለ15 ዓመታት ያገለገሉ ሲሆን ከዚያም በኋላ የኮሚቴው የክብር አባል ሆነው ቆይተዋል።

ትውልደ ካሜሩኑ ሀያቱ ምንም እንኳ የታወቁት በአትሌቲክሱ የሩጫ መድረክ ሻምፒዮንነታቸው ቢሆንም በአገራቸው የገነኑት በእግር ኳስ ጨዋታ ነው። እንደ ኤሮፓ አቆጣጠር በ2002 ከሴፕላተር ጋር ለፊፋ ፕሬዚደንትነት በተወዳደሩበት ወቅት የአውሮፓውያንን ድጋፍ ቢያገኙም በምርጫው ድል አልቀናቸውም።

ስመጥር ከሆነ ካሜሩናውያን ቤተሰብ እንደተወለዱ የተነገረላቸው ሀያቱ ወንድማቸው ሰዱ ሀያቱ እንደ ኤሮፓ አቆጣጠር ከ1991 እስከ 1992 የካሜሩን መንግስት ጠቅላይ ሚኒስትር ሆነው ማገልገላቸውን አሶሲየትድ ፕሬስ ዘግቧል። የኪም አቅምና የጤና ማጣት ዘግቧል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁ እንድትቆዩ እንጠይቃለን። መልካም ምሽት።

ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ቻናል 57 ዲግሪ ዌስት

ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይ ደግሞ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 2059242 የዋትሳፕ መስመራችንን ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገራለን።

የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህዝባዊ ወያነ ሓርነት ትግራይ ህወሓት ምክትል ሊቀመንበር አቶ ጌታቸው ረዳ ፓርቲያቸው ሊያደርግ ባቀደው ጠቅላላ ጉባኤ ላይ እንደማይሳተፉ ገለጹ። ፓርቲው በምርጫ ቦርድ ለመመዝገብ ያቀረበው ሰነድ የተጭበረበረ ነው ብለው የከሰሱት አቶ ጌታቸው የመዝገባ ሂደቱን እንደማይቀበሉት በጻፉት ደብዳቤ ላይ አስታውቀዋል።

የህዋት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረመድን ለአሜሪካ ድምፅ በሰጡት አስተያየት ህዋት እንደ ድርጅት እንዲድን ጠቅላላ ጉባኤው አስፈላጊ ነው ብለዋል። ምርጫ ቦርድ ህዋትን በልዩ ሁኔታ መመዝገቡን አስታውቋል። ሙልጌታ ጽባ ዝርዝሩን ይዟል።

ህዝባዊ ወያነ ሐርነት ትግራይ ህወሓት ከጠቅላላ ጉባኤ ዝግጅት ጋር በተያያዘ በሁለት ቡድኖች ተከፍሎ በውዝግብ ውስጥ በሚገኝበት በአሁኑ ወቅት የፓርቲው ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በ14ተኛው ድርጅታዊ ጉባኤ እንደማይሳተፉ አስታውቀዋል። አቶ ጌታቸው ይህን አቋማቸው ያስታወቁት ትላንት ሐሙስ ነሐሴ 2 ቀን 2016 ዓ ም ለፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል እና ለፓርቲው ቁጥጥር ኮሚሽን ሊቀመንበር አቶ ተክለብ

ብርሃን አርአያ በጻፉት ደብዳቤ ነው። የፓርቲው ቁጥጥር ኮሚሽን ሊቀመንበር ደብዳቤው እንደደረሳቸው ለአሜሪካ ድምፅ አረጋግጠዋል። አቶ ጌታቸው

በደብዳቤያቸው ከፓርቲው ጉባኤ ዝግጅት ጋር በተያያዘ ውዝግብ የፈጠሩ ጉዳዮችን በማንሳት ተችተዋል። የጉባኤው ዝግጅት እየተደረገ ያለው የህወሀት ማዕከላዊ ኮሚቴ ጉባኤው መቼና እንዴት ባለ መልኩ ይከናወናል ለሚለው ጉዳይ መግባባት ላይ ባልደረሰበት ሁኔታ ላይ ነው ብለዋል አቶ ጌታቸው። ለጉባኤው እየተደረገ ያለው ዝግጅት በአንድ አካል እየተፈጸመ ያለ ህገወጥ እንቅስቃሴ ነው ሲሉ የነቀፉት አቶ ጌታቸው ከማዕከላዊ ኮሚቴውም ሆነ ከእኔ እውቅና ውጪ ነው ብለዋል የድርጅታ

ችን አሰራር በመጣስ የራሱን ጥቅም ለማስከበር ፓርቲያችን በማያዋጣው መንገድ እየተንቀሳቀሰ ነው ሲሉም የጉባኤውን አዘጋጅ አካል ከሰዋል። ይህ ሂደት በስተመጨረሻ ድርጅታችንና ህዝባችንን

አደጋ ላይ እንደሚጥለው ግልጽ ነው ሲሉ ምክትል ሊቀመንበሩ አስጠንቀቀዋል። በአዲሱ አዋጅ መሰረት ለኢትዮጵያ ብሔራዊ ምርጫ ቦርድ ገብቷል የተባለውን ሰነድም ማዕከላዊ ኮሚቴው ያልፈረመበት የተጭበረበረ ሰነድ ሲሉ ነው አቶ ጌታቸው ያጣጣሉት። ይህ ተራ ስህተት ብቻ ሳይሆን ድርጅታችንን ለማፍረስ እና የትግራይ ህዝብን ትግል ከንቱ ለማድረግ የተደረገ እንቅስቃሴ ነው ሲሉም ለምርጫ ቦርድ ተጽፏል የተባለውን ደብዳቤ ተቃውመዋል። በጉዳዩ የአሜሪካ ድምጽ የጠየቃቸው የህወሀት ማዕከላዊ ኮሚቴ አባል አቶ ተክላይ ገብረ መድህን በሰጡት

በአሁኑ ጊዜ በህወሀት ውስጥ የስትራቴጂካዊ አመራር ብልሽትና ውድቀት ገጥመዋል ካሉ በኋላ ይህም የሚስተካከለው በጉባኤ ነው ሲሉ ጠቅላላ ጉባኤውን የማካሄድ አስፈላጊነት አስረድተዋል። እርሳቸው እንደ አንድ አመራር አባል በጉባኤው እንደሚሳተፉ ተናግረዋል። ጉባኤው መካሄድ አለበት የምንልበት ምክንያት የህወሀት አመራር መስተካከል ስላለበት ነው። የህዝባችን ስቃይ መቆም አለበት።

የህዝባችን ጥቅም እንዲረጋገጥ የፓርቲው አመራር መስተካከል ይኖርበታል። ህዝባችን በጸጥታ ችግር ያለበትን ሁኔታ እያየነው ነው። ሙስና፣ ወገንተኝነት፣ አድሎ፣ ጎጠኝነት፣ የህዝብ ችግር አለመፍታት ያስከተለውን መከራ እያየነው ነው ነው እነዚህ ችግሮች የተፈጠሩት የስትራቴጂካዊ አመራር ውድቀት ስለገጠመን ነው። አመራሩ በግል አጀንዳው ተጠምዶ ችግሮቹን መፍታት ስለተሳነው ነው። ስለዚህ ጉባኤ በማካሄድ

የህወሓትን አመራር ማስተካከል አማራጭ የሌለው ጉዳይ ነው። የህወሓት ማዕከላዊ ኮሚቴ አባል አቶ ተክላይ በጉባኤው የዝግጅት ሂደት ላይ ተቃውሞ እያሰሙ ያሉ አካላት የራሳቸውን ሀሳብ ብቻ እንዲቀርብ የሚፈልጉ ናቸው ይህ ደግሞ የዲሞክራሲያዊ አካሄድ ነው ሲሉ

ወቅሰዋል። እርሳቸው በሚሰሩበት የትግራይ ክልል ሰሜን ምዕራብ ዞን ህዝብና የፓርቲው አባላት ጉባኤው በአስቸኳይ እንዲካሄድ እየጠየቁ ናቸው ብለዋል። ድርጅታዊ ጠቅላላ ጉባኤው የሚካሄድበት ቀን መቼ እንደሆነ የተጠየቁት አቶ ተክላይ ቀኑ በፓርቲው ስራ አስፈጻሚ ተወስኖ በቅርቡ ይነገራል ሲሉ መልሰዋል። ዘግይቶ በደረሰን ዜና ህወሀት የኢትዮጵያ ምርጫ ቦርድ በልዩ ሁኔታ መዘገበው። የኢትዮጵያ ምርጫ ቦርድ ዛሬ በሰጠው መግለጫ ህወሀት ዳግም ህጋዊ ሰውነቱ እንዲመለስለት ሐምሌ 19 ቀን 2016 ዓመተ ምህረት

እንደ እንደጻፈለት ጠቅሶ በተሻሻለው የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1332 ህዝባር 2016 በአመጻ ተግባር ላይ ተሰማርቶ ለተሰረዘ ፓርቲ ህልውናው መልሶ የሚሰጥ ድንጋጌ ባለመኖሩ ቦርዱ የቀረበለት ዳግም ህጋዊ ሰውነት እንዲመለስለት የሚለውን አልተቀበለውም። ሁሎም ኃይል መሰረት ያደረገ አመጻ የተሳተፈና ማቆሙ የገለጸ ፓርቲ ህገ መንግስታዊ ስርዓት አክብሮ ለመንቀሳቀስ በመንግስት አካል የተረጋገጠ ከሆነ በልዩ ሁኔታ

ይመዘገባል። በዚህም መሰረት የፍትህ ሚኒስቴር ለቦርዱ በጻፈው ደብዳቤ መሰረት ህወሀት የአመፃ ተግባር አቁሞ በህገ መንግስታዊ ስርዓት ለመንቀሳቀስ መስማማቱ በመጥቀስ በልዩ ሁኔታ እንደ ፖለቲካ ፓርቲ እንዲመዘገብ ለቦርዱ ማረጋገጫ ሰጥቷል ብለዋል። በዚህም መሰረት ህወሀት ባቀረበው ሰነዶች መሰረትና ሚኒስቴር መስሪያ ቤቱ በሰጠው ማረጋገጫ ህወሀት በልዩ ሁኔታ እንዲመዘገብ ቦርዱ መወሰኑን ገልጿል። በዛሬው ዕለት በልዩ ሁኔታ የተመዘገበው ህወሀት በስድስት ወራት ውስጥ ጉባኤ እንዲያካሄድና መተዳደሪያ ደንቡ እንዲያጸድቅ

አመራሮቹ እንዲመርጥ እንዲሁም ጉባኤው ከማካሄዱ በፊት በ21 ቀናት ውስጥ ለቦርዱ አስቀድሞ ማሳወቅ አለበት ብለዋል። ጠቅላላው ጉባኤው ከተካሄደ በኋላ ለአንድ ዓመት ከስድስት ወራት ሰላማዊ እንቅስቃሴ እያደረገ መሆኑን ክትትል ይደረግበታል ብለዋል። በሌላ በኩል በክልሉ ያሉት ጸጥታ ኃይሎች በወቅታዊ ጉዳይ ላይ ከተወያዩ በኋላ የጸጥታ ኃይሎቹ በመግለጫቸው በክልሉ በሚካሄደው የፖለቲካ እንቅስቃሴ ከማንኛውም የፖለቲካ አካል ውግንና ራሳቸው አርቀው ለህዝብ ጥቅም ብቻ እንደሚቆሙ አስታውቀዋል።

ኣብ ትግራይ ዝካየድ ፖለቲካዊ ምንቅስቃስ ብሰልጠነት ዴሞራ በትግራይ ክልል የሚካሄድ ፖለቲካዊ እንቅስቃሴ በሰለጠነና በዲሞክራሲያዊ መንገድ እንዲፈጸም ሁሉም አይነት አስተሳሰብ የመደመጥ ዕድል አግኝቶ በዲሞክራሲያዊና ህጋዊ መንገድ እንቅስቃሴ እንዲኖር ጽኑ እምነታችን ነው። ከዚህ ባሻገር የትግራይን ህዝብ ሰላምና ደህንነት የሚነካ ማንኛውንም አካሄድ እንደማንቀበል እየገለጽን እኛ የትግራይ የጸጥታ ኃይሎች በማንኛውም የትግራይ የፖለቲካ አሰላለፍ

ውግንና እንደማናሳይ እናስታውቃለን። የጸጥታ ኃይሎቹ በክልሉ እየተካሄደ ያለው የጸረ ሙስና እንዲሁም የህግ ማስከበር ዘመቻ እንደሚደግፉ በመግለጫቸው አስታውቀዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።

ኢትዮጵያ አየር መንገድ የቦሌን አየር ማረፊያ አራት እጥፍ ቅም ያለው አዲስ ማረፊያ ወይም ኤርፖርት ለማስገንባት ስምምነት ፈርሟል። አየር መንገዱ በአምስት ዓመት የሚጠናቀቅ በአፍሪካ ግዙፍ ያለውን የማረፊያ ግንባታ ለመጀመር ዛሬ ዳር ከተባለ ኩባንያ ጋር ስምምነት ተፈራርሟል።

በቢሾፍቱ ከተማ አቅራቢያ ይገነባል የተባለው አዲሱ አየር ማረፊያ በሁለት ምዕራፍ የሚገነባ ሲሆን የመጀመሪያው ምዕራፍ ብቻ ስድስት ቢሊዮን ዶላር እንደሚፈጅ የኢትዮጵያ አየር መንገድ ቡድን አስታውቋል። አየር ማረፊያው በብድር እንደሚገነባና ከአዲስ አበባ ጋር በፈጣን የባቡር መስመር እንደሚተሳሰርም ተነግረዋል። ኬኔዲ አባተ ዝርዝሩ ይነግረናል።

የኢትዮጵያ አየር መንገድ ከአዲስ አበባ ከተማ በቅርብ ርቀት በቢሾፍቱ ከተማ አቅራቢያ አስገነባለሁ ያለውን አዲስ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ለማስጀመር ዛሬ ነሐሴ 3 ቀን 2016 ዓ ም ዳር ከተባለ ዓለም አቀፍ ኩባንያ ጋር የመግባቢያ ስምምነት ተፈራርሟል። ስምምነቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ና

የዳር ኩባንያ የኦፕሬሽን ዲሬክተር ታሪክ አልቃኔ ናቸው የተፈራረሙት። ከዳር ኩባንያ ጋር ስምምነት የተፈረመው አጠቃላይ የዲዛይን ና የቁጥጥር ስራዎችን እንዲያከናውን መሆኑን የተናገሩት አቶ መስፍን ጣሰው በቢሾፍቱ ከተማ አቅራቢያ ይገነባል ያሉት አዲሱ አውሮፕላን ማረፊያ ስለሚኖረው አቅም አብራርተዋል። አዲሱ ኤርፖርት አቡሴራ በሚባል ቦታ ቢሾፍቱ አጠገብ ያለ የገጠር ቦታ ነው። 35 ኪሎሜትር

ስኩዌር ኪሎ ሜትር ቦታ ላይ ነው የሚሰራው። አራት በአንድ ጊዜ አውሮፕላን ማሳረፍና ማስነሳት የሚችሉ መንደርደሪያዎች አሉት። ለንጽጽር ያህል ዛሬ ቦሌ ያለን አንድ ብቻ አውሮፕላን ማስነሳትና ማሳረፍ የሚችል ነው። ስለዚህ አቅሙ በአራት እጥፍ ይጨምራል። እዚያ ያለው ከሁለት መቶ ሰባ በላይ የሚሆኑ የአውሮፕላን ማቆሚያ

ቦታዎች አሉ። ነባሩ የቦሌ ዓለም አቀፍ አውሮፕላን ማረፊያ በአመት 25 ሚሊዮን መንገደኞችን የማስተናገድ አቅም እንዳለው የጠቀሱት አቶ መስፍን በሁለት ምዕራፍ የሚገነባው አዲሱ ኤርፖርት የቦሌውን አራት ጥፍ አቅም እንደሚኖረው ገልጸዋል። ፕሮጀክቱ በሁለት ፌዝ ነው የሚሰራው። ፌዝ ዋን ሁለት መንደርደሪያዎች እና ኤርፖርት ተርሚናልም አብዛኛው ይሰራል። ፌዝ ዋን ሲያልቅ 60 ሚሊዮን መንገደኞች በአመት

ማስተናገድ የሚችል አቅም ይኖረዋል። እሱ እንዳለቀ ወደ ፌስቱ እንሄድና ተጨማሪውን ሁለት መንደርደሪያዎችና የቀሩ የመንገደኛ መስተናገጃ ቦታዎች አጠናቀን አቅሙን ከመቶ ሚሊየን በላይ እንወስዳለን። አቶ መስፍን የኤርፖርት ከተማ ሲሉ የገለጹት አዲሱ አውሮፕላን ማረፊያ ከአዲስ አበባ ጋር በቀላሉ ሊገናኝ የሚችልበት የመንገድ መሰረተ ልማት እንደሚገነባለትም ተናግረዋል። የሚገነባው

ጀስት ኤርፖርት ብቻ ሳይሆን የኤርፖርት ከተማ ነው። ኤርፖርቱ ከአዲስ አበባ ከቦሌ ኤርፖርት ጋር በፈጣን ባቡር እና በፈጣን የመንገድ ትራንስፖርት ይገናኛል። ስለዚህ መንገደኞች በቀላሉ የአዲስ አበባ መንገደኞች በቀላሉ እዚያ መሄድ ይችላሉ፣ ወደ አዲስ አበባም መምጣት ይችላሉ። ሰራተኞችም እንደዚሁ

እና እጅግ ዘመናዊ የሆነ ኤርፖርት ነው የምንገባው። ከአፍሪካ እንግዲህ በአፍሪካ ደረጃ ትልቁ ነው የሚሆነው። እንደ ፈረንጆች አቆጣጠር በሀያ ሀያ ዘጠኝ ወይም የአምስት ዓመት ፕሮጀክት ነው። የመጀመሪያው ምዕራፍ ግንባታ ስድስት ቢሊዮን ዶላር እንደሚፈጅ የገለጹት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ ይህም በብድር የሚከናወን እንደሆነ አመልክተዋል። ፌዝ ዋን ብቻ ትክክለኛው ዝርዝር

ዲዛይኑ ካለቀ በኋላ ነው የሚወሰነው። እስከ ስድስት ቢሊዮን ዶላር ይሄ ሬልወይኑን ኤርፖርቱን፣ ምኑም ጨምሮ ሊፈጅ ይችላል የሚል ግምት አለ። ይሄ ገንዘብ በብድር ነው የሚመጣው። ተበድረን ነው የምንሰራው። ለማበደር ፈቃደኛ የሆኑ ድርጅቶች ኦረዲ ኮንታክት እያደረጉና ያሉ

ዳር የተባለው ኩባንያ በቦሌ አየር መንገድ ግንባታ ላይም በተለያዩ ስራዎች በመሳተፍ ልምድ ያለው ዓለም አቀፍ ኩባንያ መሆኑን የገለጹት አቶ መስፍን ጣሰው ኩባንያው የአዲሱን ኤርፖርት ዲዛይን ከመስራት ባለፈ ግንባታው እስኪጠናቀቅ የማማከር ስራም እንደሚያከናውን ተናግረዋል። አጠቃላይ ግንባታው ከአሁን ጀምሮ አምስት ዓመት እንደሚፈጅና

በቀጣዩ አንድ አመት ዝርዝር ዲዛይኑና የግንባታውን ስራ የሚያከናውኑ ኮንትራክተሮችን የመምረጥ ስራ እንደሚከናወንም ገልጸዋል። የዳር ኩባንያ ባለፉት ጊዜያት በአቪዬሽን ዘርፍ ብቻ ከሶስት መቶ በላይ ግንባታዎች ላይ ተሳትፏል ያሉት የኩባንያው የኦፕሬሽን ዲሬክተር ታሪክ አልቃኒ የኢትዮጵያ አየር መንገድ የሚያስገነባውን አዲሱን ኤርፖርት ዲዛይን የማድረጉን ስራ በተያዘው ጊዜ እንደሚያጠናቅቁ ቃል ገብተዋል።

የፕሮጀክቱን የማስረከቢያ ጊዜን በተመለከተ፣ አዎን፣ የኢትዮጵያ አየር መንገድ ፍላጎቶች አጓጊ ናቸው። እኛ የተመረጥንበት አንዱ ምክንያትም በፍጥነት ሰርተን የምናስረክብ መሆናችን እንደሆነ አስባለሁ። የበፊቱ ልምዳችንም ይህንን የሚያሳይ ነው። የአየር መንገዱን ግብ ለማሳካት እንዲረዳን

የፕሮጀክቱን መርሃ ግብርም አጥንተናል። የኩባንያው ኃላፊዎችና ባለሙያዎች አዲሱ ኤርፖርት የሚገነባበትን ስፍራ በትናንትናው ዕለት መጎብኘታቸውም ተገልጿል። ኤርፖርቱ ከሚገነባበት ስፍራ ለሚነሱ 2500 የሚደርሱ አርሶ አደር አባወራዎች የሚሰፍሩበትን ተለዋጭ ቦታ አየር መንገዱ ከቢሾፍቱ ከተማ አስተዳደር መረከቡን አቶ መስፍን ጣሰው ተናግረዋል። አየር መንገዱ ለተነሺዎች የመኖሪያ ቤት ከመገንባት ጀምሮ ለመተዳደሪያቸው የሚሆኑ ልዩ ልዩ ተግባራትን እንደሚያ

ሲከናወንና ለዚህም በጀት ተይዞ እንቅስቃሴ መጀመሩንም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። የዓርብ ምሽት ስርጭታችን ይቀጥላል። ከአሜሪካ ድምፅ

በባሌ ተራራማ ስፍራዎች የጣለው ከባድ ዝናብን ተከትሎ ከወሰኑ አልፎ የሞላው የሸበሌ ወንዝ ባስከተለው የጎርፍ መጥለቅለቅ በሶማሌ ክልል ሁለት ወረዳዎች ውስጥ የሚገኙ የእርሻ ማሳዎችን ማውደሙ ተገለጸ።

ባለፉት ሶስት ዓመታት ነዋሪዎችን ከወንዙ ዳርቻ በማንሳት በከፍተኛ ቦታዎች የማስፈር ሥራ መሰራቱን ያስታውሰው የክልሉ የኮሚኒኬሽን ቢሮ ጎርፉ በሰዎች በእንስሳትና በመሠረተ ልማት ላይ ያደረሰው ጉዳት አለመኖሩን አስታውቋል። በያዝነው ነሐሴ ወር ከባድ ዝናብ ሊጥል እንደሚችል በትንበያ ያመላክተው የብሔራዊ ሜትሮሎጂ ኢንስቲትዩት በወንዙ ተፋሰስ ዙሪያ ያሉ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። አዲስ ቸኮል ዝርዝሩን ይዘዋል።

በሶማሌ ክልል የሸበሌ ወንዝ ሞልቶ አካባቢውን በማጥለቅለቁ በሙስታይልና በቀላፍ ወረዳዎች ከፍተኛ የሰብል ውድመት መድረሱን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሽድ ለአሜሪካ ድምፅ አስታውቀዋል። ጎርፉ የሙስታይል ወረዳን ሰባ በመቶ፣ የቀላፍ ወረዳን ደግሞ ሰላሳ በመቶ እንዳጥለቀለቀ የገለጹት አቶ አብዱልቃድር ከሙስታይል ወረዳ ብቻ እስከ ሶስት ሺህ የሚደርሱ አባወራዎች ጉዳት እንደደረሰባቸው ገልጸዋል። እዚህ አካባቢ ያው የዜና በቁቱ አይደለም፣ ሳይታሰብ ነው። ጎርፉ ቀደም ብሎ የመጣው ቀደም ብሎ የመጣው ሲልህ

ማህበረሰቡ ያው የአካባቢውን እንትን አየር ሁኔታ ስለሚያውቁ ዝናብ የሚዘንብበት ወቅት ወይ ወደ ላይ የሚዘንብበት ወቅት ስለሚያውቁ መቼ መቼ ጎርፍ እንደሚመጣ ያውቃሉ፣ እና ቀደም ብሎ ነው እርሻቸውን ተዘጋጅቶ ቶሎ ዘርቶ የሚያወጡት ይሄሉን ሰቢሉን የሚሰበስቡት። ስለዚህ አሁን ሰቢሉን ለመሰብሰብ አንድ አስራ አምስት ቀን ሲቀራቸው ነው ቀደም ብሎ ጎርፉ የመጣው። ስለዚህ ቀላፎ አንድ ሁለት ሶስት ቀበሌ ሙስተሒል ሙሉ በሙሉ እና ስንት

ሙስተሂል ሰባ ፐርሰንት የእርሻ መሬት አዳርሰዋል ማለት ነው፣ ሰባ ፐርሰንት። እንደዚሁም ቀላፎ ሰላሳ ፐርሰንት አካባቢ የሸበሌ ወንዝ በጎዴ አካባቢ የሚወርድበት ሸለቆ ስለሌለው ውሃ ሙላቱ ከወሰኑ አልፎ ሲፈስ ወደ ጎን በመተኛት በርካታ አካባቢዎችን ያጥለቀልቃል ብለዋል አቶ አብዱር ቃድር። ይህ በየአመቱ የሚደጋገኝ ውሃ ሙላት ለበርካታ ዓመታት በሰብል በሰውና በእንስሳት ላይ ጉዳት ሲያደርስ መቆየቱን አቶ አብዱር ቃድር አስታውሰዋል።

ይሁንና ባለፉት ሶስት ዓመታት በወንዝ ዳርቻ የሚገኙ ነዋሪዎችን ወደ ተራራማ ስፍራዎች በማስፈር ስራ በመሰራቱ በዘንድሮ ጎርፍ በሰው በእንስሳት እንዲሁም በትምህርትና ጤና ተቋማት ላይ ምንም አይነት ጉዳት እንዳያደርስ ማድረግ ተችሏል ብለዋል ኃላፊው የሰባ ዓመት ዕድሜ ያላት የሙስታይል ከተማን ከወንዝ ሩቀው ከፍ ባለ ቦታ እንዳዲስ ለመገንባት መቻሉም

አደጋውን ለመከላከል አስተዋጽኦ ማበርከቱንም አቶ አብድርቃድር አክለዋል። አስቀድሞ በተሰራው ቅድመ ዝግጅት ከቤታቸው የተፈናቀሉ ማህበረሰብ እስካሁን የለም። እርሻ ነው ጉዳት የደረሰባቸው ሙስተሂል ወደ ሰበት ቀበሌ ተጠቅተዋል። ከወንዝ መጀመሪያ ሁሉ የተጠቀ የነበሩ ሰበት ቀበሌ ዋና ከተማን ጨምሮ የሙስተሂል ወረዳ ከዛ አካባቢ ያወጣናቸው ሶስት አመት ውስጥ ነው ያወጣን ሶስት አመት አሁን ይሆናል። አሁን ከተማው ሰባ አመት እድሜ ያለው ወረዳ

ትንሽ ነበረች። ሁሌ በጎርፍ ስለምትጠቃ አሁን ሶስት አመት እድሜ ያለው ማስተር ፕላን በማስተር ፕላን በከተማ ፕላን ሰፍሮ ማህበረሰቡ ትልቅ ከተማ ሆናለች። መሰረተ ልማትም እንደ መንግስት ቢሮ እንደዚህ ጤና ጣቢያዎች

እንደዚሁም ትምህርት ቤቶች እንደ አዲስ ሰርተ የሚላቸው ማህበረሰቡ ከሶስት ሶስት እስከ አራት አመት የሪሎኬሽን ስራ እየሰራን ነበር። ስለዚህ ሙሉ ለሙሉ የምስተሂል እንደዛው አውጥተናል። ቀላፎም እንደዛውም ከሶስት አራት ቀበሌ የሚሆኑ የቀላፎ ቀበሌዎች ከወንዝ አስጠግተናል ማለት ነው። ሁሌ ይጠቁ የነበሩ በትምህርትና ጤና ተቋማት ወይም በሌሎች መንግስታዊ አገልግሎት መስጫ ተቋማት ላይ የደረሰ ጉዳት አለ በዚህ ነው። አሁን የለም አይኖርም። ደግሞ አሁን የለም አይኖርም።

አቶ አብዱል ቃድር በአሁኑ ሰዓት ሰብላቸው በጎርፍ ለጠፋባቸው ተጎጂዎች የክልሉ መንግስት ሰብአዊ ድጋፍ ማቅረብ መጀመሩንም ይናገራሉ። ድጋፍ ስራ እየተሰራ ነው። ያው ቤተሰቦች ስላልተፈናቀሉና እርሻ እና ያው የሚበሉት ምግብና ምግብ ነክ ነገሮች ከጎዴ ከትላንትና ጀምሮ ወደዛ እየተጫነላቸው ነው። በክልሉ አቅም የሚሸፈን ነገር ነው። በክልሉ አቅም ያው በስቶር ተከማችተው የነበረ የእህል ክምችት ስላለ

ከጎዴ እህል ክምችት ወደዛ እየተጫነላቸው ነው። በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌ ክልልና ጎራባች አካባቢዎች የትንበያና ቅድመ ማስጠንቀቂያ ዘርፍ ኃላፊ የሆኑት አቶ ገዳሙ ጌትነት በያዝነው ወርሃ ነሐሴ ካለፈው ሐምሌ የበለጠ ዝናብ መጠሊጥን ስለሚችል በተፋሰስ አቅራቢያ ያሉ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የክረምቱ የዝናብ ስርጭት ከፍተኛውን የሆነ የዝናብ ስርጭት የምናገኝበት ወቅት ከመሆኑ ጋር ተያይዞ በዚህ በነሐሴው ወር ነው ከፍተኛውን የሆነ የዝናብ ስርጭት ወይም ደግሞ ፒክ የሚወጣው ማለት ነው

በእነዚህ አካባቢዎች በተለይም ደግሞ በባሌ ተራሮች እና በዚህ በሐረርጌ አካባቢዎች ላይ ሀይላንድ ኤሪያዎች ላይ የዝናቡ ስርጭት አሁንም ከፍ እያለ እንደሚሄድ ነው የሚያሳየው። ሆኖም ተመሳሳይ አይነት አደጋዎች ሊኖሩ እንደሚችሉ ያሳያል ማለት ነው። ስለዚህ እዛ አካባቢ ያለው ማህበረሰብ አስቀድሞ ይህን መረጃ በመጠቀም ራሱን ከአደጋ የሚያድንበት ሁኔታ እንዲፈጠር

ሜትሮሎጂ አሁንም ቢሆን መረጃውን አብዴት ያደርጋል ማለት ነው። ሁለቱ የሸበሌ ዞን ወረዳዎች በሰሞኑ የሸበሌ ወንዝ ሙላት የተጥለቀለቁት ከባሌና ከአረርጌ ተራራማ አካባቢዎች የሚጥለው ዝናብ በሚያስከትለው ጎርፍ እንጂ ለአካባቢው የዝናብ ወቅት በመሆኑ አይደለም። በጥቅምትና በየካቲት ወራት ላይ በሚጀምረው የአካባቢው የዝናብ ወቅት ከዚህ በፊትም ተደጋጋሚ ጉዳ ሲደርስ መቆየቱ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስን አመሰግናለሁ። አሁን ደግሞ ከኢትዮጵያ ወጣ ወዳሉ ሌሎች ዘገባዎች እንሻገር። ኬንያውያን ወጣቶች ትናንት ሐሙስ በድጋሚ የተቃውሞ ሰልፍ አካሄደዋል። መንግስት፣ አስተዳደሩ እንዲሻሻልና የለውጥ እርምጃዎች እንዲወስዱ ወጣቶቹ ጠይቀዋል። ናይጄሪያ፣ ዩጋንዳና ዚምባብዌን በመሳሰሉ የተለያዩ አፍሪካ አካባቢዎች የተካሄዱ መሰል የተቃውሞ ሰልፎች የተወሰኑ ውጤቶችን ቢያስገኙም የታለመላቸውን ግቦች ግን ለማሳካት አልቻሉም። የናይሮቢው ዘጋቢ መሐመድ የሱፍ ያነጋግራቸው የጉዳይ አዋቂ ባለሙያዎች እንደሚሉት

የአፍሪካ ወጣቶች የፖለቲካ እንቅስቃሴ አያያዛቸውን እንደገና ማጤን ይኖርባቸዋል። ቆንጅታዬ እንደሚከተለው አቀናብረዋለች። ትናንት እንደገና የተቃውሞ ሰልፍ ያደረጉት የኬንያ ወጣቶች

ፕሬዚደንት ሩቶ ርትዕ አስተዳደር ስላላመጡ ሙስናውንም ስላልተቆጣጠሩ የእኛንም ሕይወት ስላላሻሻሉ ስልጣን ይልቀቁ ሲሉ ጠይቀዋል። ከሁለት ወራት በፊት የተጀመረው የኬንያዊ የተቃውሞ እንቅስቃሴ ፕሬዚደንት ሩቶ በምግብና በሌላም የንግድ ልውውጥ ላይ የታክስ ጭማሪ የሚያደርገውን የፋይናንስ ረቂቅ ሕግ እንዲሰርዙ በማድረግ ትልቅ ስኬት አግኝተዋል። ካቢኔያቸውን ቀይረዋል። የፖሊስ አዛዥንም አንስተዋል።

የኬንያ የተቃውሞ ሰልፎች በፈጠሩት መነቃቃት ባለፉት ሁለት ሳምንታት ዩጋንዳ ውስጥ ጸረ ሙስና ሰልፎች ተካሂደዋል። በናይጄሪያም የኑሮ ውድነትን የሚቃወሙ ሰዎች ሰልፍ ወጥተዋል።

መክዶናልድ ሌዋኒካ በአፍሪካ ሀገሮች መልካም አስተዳደር እንዲሰፍን ትኩረቱን አድርጎ የሚሰራ የምስራቅና የደቡባዊ አፍሪካ ሀገሮች የተጠያቂነት ማዕከል የተባለ ተቋም ዋና ስራ አስኪያጅ ናቸው። የአፍሪካ ወጣቶች በአጠቃላይ በሀገሮቻቸው መንግስታትና በሌሎችም አስተዳደር ላይ ባሉ አካላት ደስተኛ እንዳልሆኑ ይናገራሉ። የአፍሪካ ወጣቶች ተቆጥተዋል። ያ የታወቀ ነው።

ወጣቶቹ ከፍቷቸዋል፣ ተቆጥተዋል። ከዚያ በስጭታቸውና ቁጣቸው አኳያ ፍትሐዊ ያልሆነ የማይገባቸውን ነገር አይደለም እየጠየቁ ያሉት። መሪዎቻቸው የተሻለ ስራ እንዲሰሩ እንዲለወጡ ነው የሚጠይቁት። ከአፍሪካ ህዝብ አብዛኛው ቁጥር የሚይዙ እነሱ እንደመሆናቸው መንግስት ጥቅማቸውን የሚያስጠብቅ ስራ እንዲሰራ ይፈልጋሉ። በአፍሪካ ሀገሮች የኢኮኖሚ፣ የፖለቲካ እንዲሁም የማህበራዊ ኑሮ ጉዳዮችን በተመለከተ

በህዝብ ዘንድ ያሉ አመለካከቶችን የሚያጠናው ተቋም አፍሮ ባሮሜትር እንደ አውሮፓውያን አቆጣጠር ከ2021 እስከ 2023 በ39 ሀገሮች ጥናት አካሂዷል። አብዛኞቹ አፍሪካውያን መንግስት በትክክል እየሰራልን አይደለም የሚል አመለካከት እንዳላቸው እና በመሪዎቻቸው ላይ ያላቸው እምነትም እየተሸረሸረ መሆኑን ገምግሟል።

አንዳንድ የጉዳዩ አዋቂዎች በበርካታ ሀገሮች በወጣቱና እድሜያቸው በገፋው ፕሬዚደንቶች መካከል ያለው የእድሜ ልዩነት ወጣቶች ጎዳና ላይ ወጥተው ቁጣቸውን ለመግለጻቸው አንዱ ምክንያት እንደሆነ ይናገራሉ። መሪዎቹ የሚከተሏቸው አንዳንዶቹ የምጣኔ ሀብትና የፖለቲካ ፖሊሲዎች ለተራው ሰው ይህ ነው የሚባል ጠቀሜታ የሌላቸው ስለሆኑ

መራጮችን ያስከፋሉ፣ ተስፋ እንዲቆርጡም ያደርጋሉ ሲሉ መልካም አስተዳደር ላይ የሚሰራው ማዕከል ስራ አስኪያጅ አስረድተዋል። የአፍሪካ ወጣቶች እንቅስቃሴዎች ለክፍፍል የማይዳርጓቸውን የጋራ አጀንዳዎች ይዘው መግፋት አለባቸው ሲሉም አሳስበዋል። ሰዎች ይቀየሩ የሚል ጥያቄ መነሳት ሲጀምር ለክፍፍል መንገድ ይከፍታል።

ስልጣን መያዝ የሚፈልጉ ሰዎች ንቅናቄውን ለመጥለፍ ይንቀሳቀሳሉ። እኔ እንዳይመስለኝ የወጣቶች ንቅናቄዎች እነሱን በሚመለከቱ ችግሮች ላይ ጥርት ያለ ትኩረት ይዘው መቆየት አለባቸው፣ ምክንያቱም እነሱ የሚያነሷቸው ችግሮች ፖለቲካዊ መልክ ያላቸው አይደሉም። ፕሬዝደንት ሩቶ ትናንት አዲሱን ካቢኔያቸውን በማስተዋወቅ ላይ ሳሉ የተቃውሞ ሰልፉ የቀጠለ ሲሆን፣ በህዝቡና በመንግስታቸው መካከል የመግባባት ክፍተት መፈጠሩን እንደሚቀበሉ ፕሬዝደንቱ ተናግረዋል።

ፍ ድሚት pm የልማት አጀንዳችንን በሚገባው መጠን አላስተዋወቅንም ሕዝቡን በደንብ ያሳተፍ አይደለም የሚል ቅሬታም አለ። በመሆኑ ሁላችንም አንድ ላይ ሆነን ኬንያን የመቀየር ጉዞ ለመያያዝ የነበሩን በርካታ ዕድሎች አበላሽተናል። በዚህም የተነሳ አንዳንዶች ዜጎቻችን ለመላዋ ኬንያ የዘረጋናቸውን ፖሊሲዎች፣ ፕሮግራሞችና ፕሮጀክቶች ለመረዳት ሳይችሉ ቀርተዋል። እውነትም ነው።

እኔም እሱን በሚገባ እቀበላለሁ። አፍሪካውያን ወደ ጎዳና ላይ ተቃውሞ የሚያመሩት የሀገሮቻቸው ባለስልጣናትና የመንግስት ተቋማት ሮሯቸውን አልሰማ ሲሉ እንደ መጨረሻ አማራጭ መሆኑን የሚናገሩ ታዋቂዎቹ የአፍሪካ መሪዎች የሀገሮቻቸው ወጣቶች ለሚያነሷቸው ችግሮች መፍትሄ እስካልሰጡ ድረስ የተቃውሞ እንቅስቃሴዎች መቀጠላቸውን እንደማይቀር ያስጠነቅቃሉ።

ቁንጅታዬን አመሰግናለሁ። ከአፍሪካ እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። ትራምፕ የውጭ ጉዳይ ፖሊሲን በተመለከተ ከሪፐብሊካን አባላት ጋር ያላቸውን ልዩነት ችግር ሊፈጥርባቸው ይችላል እየተባለ ነው። አሜሪካ ለእስራኤል በምትሰጠው ድጋፍ ላይም ሆነ በሌሎች የውጭ ጉዳይ ፖሊሲዎች በኮንግረስ የሚገኙ ሪፐብሊካኖች ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ይስማማሉ። የቪኦኤ ኮንግረስ ዘጋቢ ካትሪን ጂፕሰን እንደላከችው ዘገባ ግን

ቻይናን የታሪፍ ፖሊሲን እንዲሁም ለዩክሬን የሚሰጠውን እርዳታ በተመለከተ ህገ ውጪዎቹ ከትራምፕ ጋር ብዙ ልዩነት አላቸው። ይህ ትራምፕ ለሁለተኛ ጊዜ ስልጣን የሚይዙ ከሆነ ሁኔታዎችን ሊያውሰበስብ ይችላል እየተባለ ነው። እንግዲህ ወልዴ ዘገባውን ይዘዋል። የቀድሞው ፕሬዚደንት ዶናልድ ትራምፕ ባለፈው ወር ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያው ጋር በተገናኙበት ወቅት ይህን ብለው ነበር። ለእስራኤል ያደረኩትን ሌላ ማንም ፕሬዚዳንት አላደረገም።

በጣም ጥሩ ግንኙነት ነበረን። የሐማስ ጥቃት ሊፈጸም የቻለው የደህንነት ጥበቃው በመላላቱ ነው በሚል ትረምፕ ከዚህ ቀደም ኔታንያሁን ወቅሰው ነበር። ትረምፕ በስልጣን ላይ በነበሩበት ወቅት የውጭ ፖሊሲያቸውን መገመት አስቸጋሪ ነበር። አንድ ተንታኝ ለቪኦኤ እንዳሉት የሪፐብሊካኑ የ2024 የውጭ ጉዳይ ፖሊሲ መድረክ ይህንኑ የሚያንጸባርቅ ነበር። ክሪስ ተትል የውጭ ጉዳይ ግንኙነት ምክር ቤት በተሰኘው ተቋም ባልደረባ ናቸው።

ብዙ ዝርዝር ጉዳዮች የሉም። ይህም በሥልጣን ዘመናቸው መጀመሪያ ላይ በፖሊሲ ከሚታሰሩ ለወቅቱ አስፈላጊ ነው ባሉት መንገድ አዲስ ፖሊሲ እንዲቀርጹ ያስችላል። አንዳንድ ሪፐብሊካኖች የማኅበራዊ ሚዲያ መተግበሪያው ቲክቶክ በቻይና ኮሚኒስት ፓርቲ ቁጥጥር ስር ነው ሲሉ ይናገራሉ። ይህም መረጃን ለመሰብሰብ እና በፖለቲካ እምነት ላይ ተጽዕኖ ለማድረግ ሊውል ይችላል ባይ ናቸው። ሪፐብሊካኑ ሴናተር ሚት ሮምኒ

የቻይና ኮሚኒስት ፓርቲ የዜጎቻችንን የግል መረጃ እንዲይዝ አልፈልግም። በአሜሪካ ሕዝብ ላይ ፕሮፓጋንዳ ለመንዛት የሚያስችል ቀመር እንዲኖራቸውም አልሻም። ትራምፕ ቲክቶክን በማገድ ላይ የነበራቸውን አቋም በዚህ ዓመት ቀይረዋል። ቲክቶክ እንዲቀጥል እናደርጋለን። ቲክቶክን ለማጥፋት ነው የሚፈልጉት። ቲክቶክ ላይ ያላችሁ ሰዎች ለትራምፕ ድምፅ ስጡ። ትራምፕ ኔቶንም ነቅፈዋል።

በጋራ ለሚደረግ ምከታ አባል ሀገራት ድርሻቸውን አያዋጡም በሚል በእጩ ምክትል ፕሬዚደንትነት አብረዋቸው የሚወዳደሩት ጄዲ ቫንስ ከትረምፕም ጠንከር ያለ አቋም በመያዝ አሜሪካ ለዩክሬን በምትሰጠው እርዳታ ላይ ተቃውሞ አላቸው። የዩክሬን ወታደሮች ባላቸው አይበገሬነት ላይ ጥርጣሬ አይኑረን። ነገር ግን በአውሮፓ እጅግ ሙስና የጠናወታቸው መሪዎችና መንግሥትን ያላቸው ምናልባትም በዓለም እጅግ በሙስና የዘቀጡ ናቸው።

የጄዲ ቫንስ አቋም በሴኔት አናሳ መቀመጫ ካለው የሪፐብሊካኑ ፓርቲ መሪ ሚች መካነል የተለየ ነው። መካነል ለዩክሬን የሚሰጠው ድጋፍ በአውሮፓ ዲሞክራሲን ለመጠበቅ አስፈላጊ ነው ባይ ናቸው። አሜሪካ ለወረራው በኃይል ምላሽ ትሰጥ እንደው ወይም አጋሮቻችን መቶ በመቶ ትደግፍ እንደው ገና መልስ ያላገኘ ጥያቄ አይደለም። ትራምፕ የሚመረጡ ከሆነ የታሪፍ ጭማሪ እንደሚያደርጉ አስታውቀዋል።

ይህ ደግሞ ተንታኞች እንደሚሉት ከሪፐብሊካን ሕግ አውጪዎች ጋር ግጭት ውስጥ ይከታቸዋል። ጎርደን ግሬይ የቀድሞ አምባሳደርና በአሁኑ ወቅት ደግሞ የጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰር ናቸው። ሪፐብሊካኖች በዚህ ጉዳይ ላይ ከ2016 ወዲህ እንደተቀየሩ የሚያመላክት ነው። ምክንያቱም ሪፐብሊካኖች በታሪክ የነጻ ንግድ አራማጆች ናቸው። ትራምፕ በድጋሚ የሚመርጡ ከሆነ በቻይና ላይ ቢያንስ 60 በመቶ ታሪፍ ጭማሪ

እንዲሁም ከሌሎች ሀገራት በሚገቡ ሸቀጦች ላይ ደግሞ የ10 በመቶ ጭማሪ እንደሚያደርጉ አስታውቀዋል። ካትሪን ጂፕሰን ለላከችው ዘገባ እንግዶ ሌ ነኝ ዋሽንግተን ዲሲ።

ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የአርብ ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብር ለጎዳና ተዳዳሪዎች ስለተዘጋጀው ተንቀሳቃሽ የገላ መታጠቢያ ይነግረናል።

በአንድ ወቅት የጎዳና ተዳዳሪ የነበረው የዩናይትድ ስቴትስ ሜሪላንድ ግዛት ፍሬድሪክ ከተማ ነዋሪው ቶኒ ፒተርስ ከዚህ ሕይወት ከተላቀቀ በኋላ ሌሎች የጎዳና ላይ ተወዳዳሪዎች ከጎዳና ኑሮ እንዲገላገሉ ለመርዳት ተነሳስተዋል። ሲያልፍ ሲያገድም የሚያገኛቸውን የጎዳና ላይ ተዳዳሪዎች ያለባቸውን ችግር ይጠይቃቸዋል። እጅግ በጣም ግል የሆነ ችግራቸውን እንደሚያካፍሉት ቶኒ ይናገራል።

የአሜሪካ ድምፁ አርዞማ ኩምባሃሬ ከስፍራ ያጠናቀረውን ዘገባ ለዛሬ የአሜሪካና ሕዝቧ መሰናዶ ቆንጅታዬ እንደሚቀጥለው አቀናብሯለች። ቶኒ ፒተርሰን የጎዳና ተዳዳሪዎችን ለመርዳት የበቃበት ደረጃ ላይ መድረሱ ራሱን የቻለ አነቃቂ ወይም ተስፋ ሰጪ ታሪክ ያለው ነው። ከፍሬድሪክ

ወደ ፍሬድሪክ ከተማ መጥቼ መኖር ከጀመርኩ አምስት ዓመት ሆኖኛል። ከዚያ ወደ አስራ አምስት ዓመት ገደማ በሱስ ተጠምጄ ጎዳና ላይ ነበር የምኖረው። እሱ ከጎዳና ተዳዳሪነት ከተላቀቀ በኋላ ሌሎቹን የኔን መሰሎች መርዳት አለብኝ ሲል ወሰነ። ነገር ግን እንዴት ያን ሀሳቡን ተግባራዊ እንደሚያደርገው ነበር ግራ የገባው። ስለዚህም ጠየቀ።

አንድ ሰውዬ ያገኘሁ ክሪስ ይባላል። ሳየው አወቅሁት። በአንድ ወቅት በአካባቢው ጎዳና ላይ ይኖር ነበር። ታዲያ ክሪስን ስጠይቀው እንዲያው ገላይን የምታጠብበት ቦታ ባገኝ ደስ ይለኛል አለኝ። ከታጠብክ ምን ያህል ጊዜ ሆነህ ስለው ዓመት ከአራት ወር አለኝ። ቶኒ ይህንን ከሰማ በኋላ ጉዳዩን አሰበበትና ለዚህ ቀላል የሚመስል ነገር ግን ወሳኝ ችግር መፍትሄ ለመፍጠር

ከሳብሪና ሃንኮክ ጋር እየተነጋገሩ መስራት ጀመሩ። እነሆም ስድስት የሻወር ወይም የገላ መታጠቢያ ክፍሎች ያሉት ተንቀሳቃሽ መታጠቢያ ተፈጠረ። ይህ ታዲያ አገልግሎቱ ከገላ ንጽህናም በላይ እንደሆነ ሊቪንግ ዋተር ሻወር ሚኒስትሪ የተባለው ግብረሰናይ ተቋም ዳይሬክተር የሆነችው ሳብሪና ሃንኮክ ታስረዳለች። ሆስ

እውነቱን ለመናገር ጎዳና ላይ መኖር ለማንም ከባድ ነው በዚህ ሁኔታ ለሚኖሩ ሰዎች ገላቸውን ሲታጠቡ ክብር በራስ መተማመን ስሜት ይሰጣቸዋል ሰዎችም ቀረብ ይሏቸዋል። ጎዳና ላይ መኖር ማለት ምንም የማይረባ ሰው ሆንክ ማለት አይደለም ብላለች ሰብሪና ሃንኮክ ቶኒ ተንቀሳቃሹን የገላ መታጠቢያ የነዳ ጎዳና ላይ የሚኖሩት ሰዎች ወዳሉባቸው ቦታዎች ይሄዳል።

በሁለት ሰዓት ተኩል ጊዜ ውስጥ እስከ 50 ሰው እናስተናግዳለን ብሏል። ሰዎቹ ይህንን እድል ማግኘታቸው ምን ያህል ሕይወታቸውን እንደቀየረላቸው እንደሚነግሩትም አስታውቋል። ቶኒ ማይክ እና ቶድ ፍሬድሪክ ከተማ ጎዳና ላይ ነው የሚኖሩት።

Being out here and not being able to take a shower it makes you feel nasty, it makes you stink. It's very freeing and liberating to be able to. to, to

ብዙዎቻችን ጎዳና ላይ ያለን ሰዎች ጋር ያለው ችግር እሱ ነው። ሄጅ ስታጠብ በቃ በጣም ጥሩ ስሜት ይሰማኛል፣ ያነቃቃኛል፣ ደስ ነው የሚለው ለፍሬድሪክ። የጎዳና ነዋሪዎች የገላ መታጠቢያ ያዘጋጀው ቶኒ በዚህ ሳይወሰን ሰዎቹ ገላቸውን ለመታጠብ የሚሄዱበት ቦታ ሌላም አገልግሎትና እርዳታ እንዲያገኙ ከሌሎች ድርጅቶች ጋር በትብብር ለመስራት ይፈልጋል።

Mike Johnson, handfuls of purpose it about, So we are co-labouring together here. We have closed that we collect.

የልብስ እርዳታዎች እንሰበስባለን። የሚበሉ ነገሮች በላስቲክ እያሸግን አዘጋጅተናል። ለግል ንጽህና መጠበቂያ የሚያስፈልጉ አቅርቦቶችም አሉን። በአሁኑ ወቅት ደ ሊቪንግ ዋተር ሻወር ሚኒስትሪ ስር የገላ መታጠብ አገልግሎት የሚሰጠው በሳምንት ሶስት ቀን ሰኞ፣ ረቡዕ እና አርብ ሲሆን ወደፊት ግን መበራከት እንዳለበት ቶኒ ፒተርሰን ያሳስባል። የዩናይትድ ስቴትስ የመኖሪያ ቤቶችና የከተማ ልማት ሚኒስቴር መረጃ መሰረት

በሀገሪቱ የጎዳና ተዳዳሪዎች ቁጥር ባለፈው እንደ አውሮፓውያን አቆጣጠር 2003 ዓመተ ምህረት በ12 ከመቶ ከፍ ብሏል። በሀገሪቱ ዙሪያ በየቀኑ ሲመሽ ማደሪያ ቦታ የማይኖራቸው ከ600 ሺህ በላይ ሰዎች እንዳሉ የመኖሪያ ቤቶች ሚኒስቴር ሀድ መረጃ ያመለክታል።

የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስለሚያጡ ለተለያዩ ጥቃቶች እንደሚዳረጉ ባለሙያዎች ገልጸዋል። በዘንድሮ የትምህርት ዘመን በሀገር አቀፍ ደረጃ አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ መንግስት አስታውቋል። ባለሙያዎቹ ደግሞ ሁኔታው በአገሪቱ ማህበራዊና ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል።

በጉዳይ ላይ አስተያየት የሰጠው የኢትዮጵያ መምህራን ማህበር በልዩ ልዩ የሀገሪቱ ክፍሎች በግጭትና በድርቅ ምክንያት በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት እንደራቁ ገልጾ በጦርነቱ ወቅት ለትምህርት ቤቶች ጥበቃ እየተደረገ እንዳልሆነ አመላክቷል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ያጠናቀረውን ዘገባ ከዚህ ቀደም ያስደምጥናችሁን በድጋሚ ለዛሬ ይዘነዋል።

የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከእነዚህም ውስጥ ሦስት ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም

በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ ምራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 72 ሺ አካባቢ በጎርፍ ምክንያት ለምሳሌ የሶማሌ ክልል 66 ሺ አካባቢ ተማሪዎች ጋምቤላ የምትሄድ ወደ 19 ሺ አካባቢ እነዚህና አፋር አካባቢ

ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያል። በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40 ከመቶ ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምፅ የደረሰ መረጃ ይጠቁማል።

የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም በምህፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሠራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ገልጿል።

ችግሩ የሚፈጥረውን ጫና አስመልክቶ የአሜሪካ ድምፅ የጠየቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል። ልጆች የማደግ በቂ እንክብካቤ የማግኘት መብት አላቸው። ይ ዓለም አቀፋዊ የሆነ ህግ ነው

ያናቱ ማለት ከትምህርት ጋር ተያይዘው የሚያገኙትንም እንቅስቃሴ ጭምር ነው የሚያጡት። ሁለተኛ ደግሞ ከለላ ሳይኖር ስጋት ከትምህርቱ ከማጣት ውጭ ላይጠበቁ ይችላሉ። ለተለያዩ ጉዳቶች ለአካላዊ፣ ለስለ ልቦናው፣ ለሴክሽል አብዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ። ከዚሁ ጋራ በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም

ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ። በደንብ እንክብካቤ ያላገኙ፣ ፍቅር ያላገኙ፣ ያልተጠበቁ ልጆች እኮ የህብረተሰቡ ጸር ነው የሚሆኑት ነገ። የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛ የመመለስ ለህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል። አቶ በላይ ስጦታው የተባሉ ባለሙያም

ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤት ውጭ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል። ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ በትምህርት፣ በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ አእምሮ ተቃጠለ

ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ፣ ተንጓሉ፣ በኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካሉ አሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለንጎዳ ልማድ ሱስ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። ይኸው አምራች ሊሆን የነበረውን ህዝብ

አፍራሽ ልታደረገው ነው። ከትምህርት ውጭ ካደረግከው። የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል።

ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭት ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ። የተባበሩት መንግስታት፣ የትምህርት ቤቶችን ከግጭት ቀጠና ነፃ ማድረግ ያስፈልጋል የሚል ዲክላሬሽን አለ። እሱ ተግባራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮኬሲ ስራ እየሰራ ነው የምንገኘው አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጭ ማድረግ

ተገቢ ነው። አንዱ ተማሪዎች ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ የሚውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን። ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች

ጥንቃቄ ማድረግ ይገባቸዋል ብለን እናስባለን። ችግሩ በእጅጉ አሳስቦናል፣ ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል። ዘለቄ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ መቼም እነዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚወጣበትን ሁኔታ ቁጭ ብለው መዋየት ከተቻለ መፍትሄ ሊመጣ ይችላል።

መታሰብ አለበት። ሰከንድ ብሎ ማሰብ ያስፈልጋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት አምስት ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ እያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን በዛሬው እለት የቀረቡትን ዘገባዎች እንዲሁም አዳዲስ መረጃዎችን ለማግኘት ከፈለጋችሁ ኦፊሳላዊ ድረገጻችንን መጎብኘታችሁን አዘንጉ። አሁን ግን ወደ ፓሪስ ኦሎምፒክ እንሻገራለን።

አፍሪካ ስቴሽን በሚባል ሰፈር አፍሪካውያን የኦሎምፒክ ታዳሚዎች ሰብሰብ ብለው የአህጉሪቱን አትሌቶች ሲያሸንፉ አብረው ይደሰታሉ። ካላሸነፉም ስሜቱን አብረው ይጋራሉ። ከፓሪስ ወጣ ብለው ኤልሳዲኒ በሚባል አካባቢ የሚገኘውን የአፍሪካ ሰፈር የጎበኘችው ሊዛ ሽላይን ቀጣዩን ዘገባ ልካልናለች። ቆንጂታዬ ታሰማናለች። ከግርግሩና ከፓሪስ አስፋልት ጎዳናዎች ዞር ማለት ለሚፈልጉ የኦሊምፒክ ውድድር ታዳሚዎች ይህ

የበጋ እረፍት ላይ ላሉ ልጆችም ሆነ ምናልባትም ወደፊት የኦሊምፒክ አትሌት ነው የምሆነው የሚል ምኞት ላላቸው ተመራጭ ስፍራ ነው። የአፍሪካ የባህል ምግቦችና የተለያዩ ባህላዊ ዕቃዎችንም ያገኛሉ። ሴኔጋላዊቱ የፈረንሳይ ነዋሪ ሳቢና ሳምቡ እዚህ ጋር መደብሯን ከፍታ ንግዱን ተያይዘዋለች።

እዚህ አፍሪካ ሰፈር የተለያዩ ሀገሮች ባህሎች የሚታዩበት፣ የተለያዩ ቋንቋዎች የሚሰሙበት ስለሆነ ደስ ይለኛል። በእኔ አስተያየት ዛሬ እዚህ ቦታ ላይ አፍሪካውያን ሰብሰብ ማለታችን በጣም ትልቅ ነገር ነው። ይህችኛዋ ናይጄሪያዊት ነጋዴ ደግሞ የምትሸጠው የሀገሯን ዕቃዎች ብቻ ሳይሆን በሌሎች የአፍሪካ ሀገሮች የተመረቱ ሸቀጣ ሸቀጣሸቀጦችም ይዛለች።

ብዙ ነጋዴዎች አሉ። ማላዊ፣ ቡርኪና ፋሶ፣ ካሜሩናዊ፣ ሴኔጋላዊ ነጋዴዎች መጥተዋል። ያሉንን ጥሩ ጥሩ ነገሮች አንድ ላይ ሆነን አቅርበን እናሳያለን። ለምሳሌ እዚህ ጋር አፍሪካ ውስጥ የተሰሩ ጨርቃ

ሳሙናዎች አሉ። አፍሪካውያን አትሌቶችና ታዋቂ ሰዎችም የአፍሪካን ሰፈር መጥተው ይጎበኛሉ። ረቡዕ የዲሞክራቲክ ኮንጎ ሪፐብሊክ ቀን ነበር። ሙዚቃውና ዳንሱ ቀልጧል። ፖለቲካ እዚህ ጋ የለም።

የተለያዩ ሀገሮችን አትሌቶች የሚደግፉ ያሉበት ይህ አካባቢ ከፖለቲካ ገለል ማለቱን መርጧል። በመሆኑም እንደ ማሊ ያሉ ከፈረንሳይ ጋር የተቃቃሩ ሀገሮችንም አቅፏል። አብዱላይ ሲዲቤ ትውልድ ማሊ ፈረንሳዊ ነጋዴ ነው። ይህ ቦታ አፍሪካውያን ሲያሸንፉ አብረው የሚደሰቱበት ከተሸነፉም ስሜቱን የሚጋሩበት ቦታ ነው።

በአሁኑ ሰዓት እዚህ የሚታየው ወንድማማችነትና አንድነት ሌላ የትም ቦታ አይገኝም። ቀን በቀን በጠዋት መጣና ይህንን የማሊ መደብር ከፍታለሁ። ከዚያም አውሮፕላን ላይ ሳልሳፈር ወደ ጊኒ፣ ወደ ሴኔጋል እጓዛለሁ። በፓሪሱ ኦሊምፒክ እስካሁን ለከፍተኛ ድል የበቁ አፍሪካውያን አትሌቶች አሉ። አልጄሪያዊቱ ካይሊያ ኔሞር

በጂምናስቲክስ ለአፍሪካ የመጀመሪያውን ወርቅ ሜዳሊያ አስገኝታለች። የደቡብ ሱዳን ወጣት የቅርጫት ኳስ ተጫዋቾችም ለፍጻሜው ግጥሚያ ባይበቁም ብዙ አድናቆት አትርፈዋል። እዚህ ያነጋገርናቸው ሰዎች አፍሪካውያን ከሌሎች ጋር በደንብ ለመወዳደር ይችሉ ዘንድ የበለጠ ድጋፍ ሊደረግላቸው እንደሚገባ ይናገራሉ።

ፒየር ኤምባሲ የስፖርት ትምህርት ባለሙያ ነው። ሩጥሩ ቡድኖች መጥተዋል። ለምሳሌ የደቡብ ሱዳን ቅርጫት ኳስ ቡድን፣ የግብፅና የሞሮኮ የእግር ኳስ ቡድኖች ጥሩ ሁኔታ ላይ ናቸው። በቂ አደረጃጀትና ስልጠና ላላገኙ ለሌሎች የአፍሪካ አትሌቶች ግን ከባድ ነው። ፀሐይዋ እየጠለቀች እየመሸ ነው። በዚህ በአፍሪካ ስቴሽን ሰፈር ግን ጭፈራው ገና መጀመሩ ነው።

በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን በማናቸውም ጉዳዮች ላይ አስተያየት ለመስጠት እንዲያመቻችሁ እንዲሁም ደግሞ ዝግጅቶቻችን ለመከታተል እንዲጠቅማችሁ የሚያስችለውን አጭር መልእክት ሰምተን እንመለሳለን።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን።

በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኖሩልን።

ቀጣዩም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ አብራኝ የቆየችው ብርሃን አይሉናት፣ ዋና አዘጋጃችን ጽዮን ግርማ። መልካም የሳምንት ማገባደጃ ይሆንላችሁ። መልካም ምሽት ይሁንላችሁ።